የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶ ባለፈው እሮብ ዓለም አቀፍ የቀይ መስቀል ኮሚቴ ከመስከረም ወር በኋላ የመጀመሪያውን የሕክምና ቁሳቁስ ድጋፍ ወደ ትግራይ ክልል መቀለ አድርሷል። ይህንን ድጋፍ በትናንትናው ዕለትም በድጋሚ በረራ በማድረግ ለሁለተኛ ጊዜ አቅርበናል። አንድ በረራ ሮብ፣ ሌላው በረራ ደግሞ በትናንትና ዕለት አድርገናል። የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቢሮ ኃላፊ ፋቲማ ሳኮርን ድምፅን የሰማችሁት ሙሉ ዘገባውን ይዘናል። በዕለቱ አብይ ርዕስ ይቀርባል። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም አካተናል። አርብ ጥር 20 2014 ዓ ም ቀናስትልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪው ጃን ድራይደን አቀናባሪያችን ደግሞ ኤልያስ አስማረ ከምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ከዌብና ማኅበራዊ ዝግጅቶች አሰናጃችን አባየው ገበያው ከዕለቱ ዋና አዘጋጅ ጽዮን ግርማና ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአስቸኳይ ጊዜ አዋጁ እንዲነሳ የኢትዮጵያ የሚኒስትሮች ምክር ቤት ለፓርላማው ሐሳብ ማቅረቡን ዩናይትድ ስቴትስ እንደምታደንቅ አስታወቀች። የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ኔድ ፕራይስ ዛሬ በሰጡት ጋዜጣዊ መግለጫ ላይ አፋር ውስጥ ያለው ውጊያ ሀገራቸውን በጣም እንደሚያሳስባትም ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ 1,680,120 የኮቪድ-19 የፋይዘር ክትባት መድኃኒቶችን መለገሷን በኢትዮጵያ የዩናይትድ ስቴትስ ኤምበሲ ዛሬ ባወጣው መግለጫ አስታወቀ። በዓለም አቀፉ የክትባት ስርጭት ማስተባበሪያ ኮቫክስ አማካኝነት የተላከው የክትባት መድኃኒት ህይወት የማዳን አላማን መሰረት በማድረግ ብቻ የተሰጠ መሆኑም ኤምበሲው አመልክቷል። በሁለት ዙር ከተላከው የክትባት መድኃኒት ውስጥ 840 ሺህ የሚሆነው ባለፈው ሰኞ ጥር 24 አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ መድረሱ በመግለጫው ተመልክቷል። ይህም እንደ አውሮፓ አቆጣጠር ከሐምሌ 17 2021 ጀምሮ ከአሜሪካ ህዝብ ለኢትዮጵያ ህዝብ የተሰጠውን የክትባት መድኃኒት ቁጥር 61 ሚሊዮን በላይ እንደሚያደርሰውም ኤምባሲው አመልክቷል። በኬንያ የሚገኘው የፈረንሳይ ኤምባሲ የምዕራብ አገራት ዜጎች የሽብር ጥቃት ኢላማ ሊሆኑ እንደሚችሉ አስጠነቀቀ። ኤምበሲው በሳምንቱ ማገባደጃ የውጭ አገራት ዜጎች ከሚያዘወትሯቸው የመዲናዋ ናይሮቢ ሆቴሎችና የገበያ ማዕከላት ከመሳሰሉት ስፍራዎች ራሳቸውን እንዲያርቁ መክረዋል። የጀርመን ኤምበሲ በበኩሉ ብዙም ያልተብራራ የሽብር ጥቃት ማስጠንቀቂያ ለዜጎቹ አሰራጭቷል። የኬንያ ፖሊስ የሽብር ጥቃት ማስጠንቀቂያውን እንደተመለከተና የጸጥታ ጥበቃውን እንዳጠናከረ ይፋ አድርጓል። መሐመድ የሱፍ ከናይሮቢ የላከውን ሀብታሙ ስዩም ያሰማናል። የኬንያ ባለሥልጣናት በሀገሪቱ ላይ የታቀደን ማናቸውም የሽብር ጥቃቶች ለመመከት በቂ የጸጥታ ኃይል ማሰማራታቸውን አስታውቀዋል። የአሁኑ እርምጃ የተሰማው ፈረንሳይ የሽብር ጥቃት ማስጠንቀቂያ ማውጣቷን ዜጎቿ በተለይ ደግሞ በዋና ከተማዋ ናይሮቢ የሚገኙ የገበያ ማዕከላትና ሆቴሎችን ከመጎብኘት እንዲቆጠቡ ከመከረች በኋላ ነው። የኬንያ ፖሊስ ቃል አቀባይ ብሩኖ ሺኦሶ ማስጠንቀቂያውን በማኅበራዊ መገናኛዎች ላይ እንዳዩ ያም ቢሆን ግን የሚያሰጋ ነገር እንደሌለ ተናግረዋል። Actually, ስለ ማስጠንቀቂያው አስተያየት መስጠት አልችልም ለኬንያውያንም ሆነ ለዓለም ህዝብ ልናገር የምፈልገው ነገር ሀገሪቱ ደህንነቷ የተጠበቀ መሆኑን ነው ሁሉንም ትልልቅ ከተሞች በጸጥታ ኃይላችን ትኩረት ውስጥ አስገብተናል በስፍራዎቹ የሚገኙ የጸጥታ ኃይሎቻችንም በእጅጉ ንቁ ናቸው ስለዚህ መስጋት አስፈላጊ አይደለም በአውሮፓውያኑ 2013 ዓ ም የአልሸባብ ተዋጊዎች ዌስትጌት የተባለውን የሀገሪቱን ግዙፍ የገበያ ማዕከል ጥሰው በመግባት ከ60 ሰዎች በላይ ገድለዋል። የሶማሊያዊ ሽብር ቡድን ከሶስት ዓመት በፊት ዱሲት በሚባለው ሆቴል ላይም ጥቃት በመክፈት 21 ሰዎች ገድለዋል። ምስራቅ አፍሪካዊቷ ሀገር ፖለቲካዊና የጸጥታ ተግዳሮቶችን በመጋፈጥ ላይም ትገኛለች። ጎረቤቷ ኢትዮጵያ ከሰሜኑ የትግራይ ክልል ጋር ጦርነት ገጥማለች። ሌላኛዋ ጎረቤት ሀገር ሶማሊያ ደግሞ በዘገየው ምርጫ ምክንያት የፖለቲካ ቀውስ ውስጥ ትገኛለች። ከነዚህ በተጨማሪ በነሐሴ ወር ሀገሪቱ ምርጫ ለማከናወን አቅዳለች። ሁኔታው ለሽብር ጥቃት ምቹ እንዳይሆን ዜጎች ጥንቃቄ ማድረግ እንደሚገባቸው ተንታኞች ይናገራሉ። ከአውሮፓውያኑ አዲስ ዓመት ወዲህ ኬንያን ከሶማሊያ በሚያዋስናት የላሙ ግዛት ውስጥ ተደጋጋሚ ጥቃቶች መፈጸማቸውን የጸጥታ ተቋማት አስታውቀዋል። ረቡዕ ዕለት ታጣቂዎች በላሙ የፍትህ ጉዳይ ባለስልጣናት ላይ ያነጣጠረ ጥቃት በመክፈት የተወሰኑትን አቁስለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የባይደን አስተዳደርና አጋሮቹ ሩሲያ በዩክሬን ወረራ ላይ ልትፈጽም ማሰቧንና ለዚህም የምትጠቀምበትን የሐሰት መረጃ አስቀድሞ የማጋለጥ ስልት እየተከተሉ መሆናቸው ተነገረ። የመረጃ ምንጮቻቸውን በማቀናጀት የዩክሬንን ሕዝብ በማንቃት እስከዛሬ ባልተለመደ ሁኔታ አስቀድሞ የማጥቃት ፕሮፓጋንዳው ላይ ትኩረት ማድረጋቸው ተገልጿል። ይህ ሩሲያ የዩክሬን ሕዝብን በመከፋፈል የምትፈጥረውን የረዥም ጊዜ ሽብርና ውዥንብር ለመቀነስ ያለመ መሆኑ ተመልክተዋል። የዋይት ሀውስ ቃል አቀባይ ጀንሳኪ ትናንት በሰጡት መግለጫ ሩሲያ ይህን የሐሰት መረጃ ዘመቻዎቿን በማካሄድ የአገር ውስጥ ድጋፍ ለማሰባሰብ እንደ ኤሮፓ አቆጣጠር በ2014 ክሬሚያን ገንጥላ ወደ ራሷ ከወሰደችበት ስልት ትምህርት ወስደናል ብለዋል። ተሽከርካሪ አምራቹ ኩባንያ ቶዮታ ከጃፓን የጠፈር ምርምር ተቋም ጋር በመተባበር የጠፈርና ጨረቃ ላይ ተሽከርካሪ ለመስራት ምርምር እያደረገ መሆኑን አስታወቀ። ዓላማው እንደ ኤሮፓ አቆጣጠር በ2040 ጨረቃ ላይ እንዲሁም ወደፊት ማርስ ላይ መኖር የሚፈልጉት ሰዎችን ሕልም ለማሟላት ነው ተብሏል። በሚደረገው የጨረቃ ገጽታ ምርምር ላይ ቶዮታ ተሽከርካሪዎችን በማቅረብ ተሳታፊ እንደሚሆን አስታውቋል። የጠፈርን የውስጥና ውጭ ከባቢን ከሚመረምረው የጃፓን ተቋም ጋር ይሰራል የተባለው የቶዮታው የጠፈር ላይ ተሽከርካሪ ሉና ክሩዘር ተብሎ እንደሚጠራ ተገልጿል። ሉና ክሩዘር በምድር ላይ ቶዮታ ላንድ ክሩዘር ከተሰኘው መጠሪያ ጋር የተዛመደ መሆኑም ተመልክተዋል። በቶዮታ የፕሮጀክቱ ኃላፊ ታኮ ሳቶ ለአሶሽየትድ ፕሬስ እንደተናገሩት ጠፈርን የምናየው በመቶ ዓመት አንዴ እንደሚመጣ አጋጣሚ አድርገን ነው ብለዋል። ለጠፈር ተመራማሪዎች አደጋን ሊደቅን በሚችለው ጠፈርም ላይ አጋዥ የሚሆኑ ሮቦቶች እንደሚሰሩም በዘገባው ተመልክተዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ሐሙስ ባወጣው መግለጫ የሰውነት የመከላከል አቅማቸው ደካማ ለሆነ ሰዎች ሦስተኛው የፋይዘር ወይም የሞደርና ኮቪድ-19 ክትባት ወደ ሆስፒታል የመግባታቸውን አስፈላጊነት በእጅጉ እንደሚቀንሰው አስታወቀ። ሲዲሲ በመግለጫው የሰውነት የመቋቋም አቅማቸው ደካማ በሆኑ ሰዎች ላይ በተደረገው ጥናት የማጠናከሪያው ሳይሆን ሦስተኛው ዙር ክትባት ወደ ሆስፒታል የመግባትን አስፈላጊነት 88 ከመቶ የሚቀንሰው መሆኑ አመልክቷል። የቀድሞ የአላስካ ክፍለ ግዛት ገዢና የሪፐብሊካን ምክትል ፕሬዚደንት እጩ የነበሩት ሳራ ፔለን በኮቪድ-19 ምርመራ ወስደው ለቫይረሱ የተጋለጡ መሆናቸው ከተረጋገጠ በኋላ ኒውዮርክ ውስጥ በሚገኝ አንድ ምግብ ቤት ውስጥ ሲመገቡ መታየታቸው ተዘገበ። ፔለን ለቫይረሱ የተጋለጡ በመሆናቸውም በኒውዮርክ ታይምስ ላይ በመሰረቱት ክስ በፍርድ ቤት የነበራቸው ቀጠሮ ለሌላ ጊዜ መተላለፉም ተነግሯል። የኒውዮርክ ከንቲባ ኤሪክ አደምስ ከሳራ ፔለን ጋር ግንኙነት ያደረጉት ሰዎች ሁሉ እንዲመረመሩ መክረዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ድርጅት ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። የቀጥታ ስርጭት የምስልና ድምፅ አቀናባሪያችን ቻርልስ ተንሞክ ነው። በዓለም አቀፍ ዜናዎች የጀመረው መደበኛ ፕሮግራማችን ወደ ዕለቱ አቢር እስከ ማምራቱ አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ባካንቲ ሞክረን ነበር፣ አልተሳካም። ተራይ ሰኑን ለመስራት ሞክረን ነበረ እና በዛ ምክንያት ምንም አይነት ስራ ማግኘት አልቻለ ሰውን ተቀምጠን ያለ ልጆች እኛን እያዩ ነው፣ እንግዲህ የሚሄዱት እኔ ለአብነት እኔ አሁን የቤት ታላቅ ነኝ። እኔን እያዩ ነው የሚሄዱት ከታች ያሉት። እኔ ደግሞ ተምር ለሶስት አመት ቁጭ ስል እነርሱም ተስፋ እየቆረጡ ነው የሚሄዱት። ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደየመጡባቸው ክልሎች የሚመለሱ የሥራ ማጣት ችግር ብርቱ ፈተና እንደሆነባቸው የተናገሩ ወጣቶችን ድምፅ ነው የሰማችሁት። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ዕለቱ አብሮ ቀይ መስቀል ሁለተኛ ዙር ቁሳቁስ ለትግራይ አደረሰ። ዓለም አቀፉ የቀይ መስቀል ኮሚቴ ለሁለተኛ ጊዜ የህክምና ቁሳቁሶችን ወደ ትግራይ ማጓጓዙን አስታውቋል። ከመስከረም ወር በኋላ እስካሁን ድጋፉን ማድረግ አቋርጦ የነበረው በህክምና ቁሳቁሶች ግብዓት እጥረትና በጸጥታ ስጋት ጭምር እንደነበርም አመልክቷል። በአፋርና አማራ ክልሎችም ድጋፎችን እያደረጉ መሆናቸውን የዓለም አቀፉ ኮሚቴ የኢትዮጵያ ቀይ መስቀል ማኅበር ጽህፈት ቤት ቃል አቀባይ ፋቲማ ሳኮር ለአሜሪካ ድምፅ ገልጠዋል። አዲስ ቸኮል ነው የተከታተለው። የዓለም አቀፉ የቀይ መስቀል ኮሚቴ ከመስከረም ጀምሮ ወደ ትግራይ ክልል አቋርጦት የነበረውን የሕክምና ቁሳቁሶች ድጋፍ አሁን ማቅረብ መጀመሩን የኮሚቴው የህዝብ ግንኙነት ኃላፊ ፋቲማ ሳቶር ለአሜሪካ ድምፅ አስታወቁ። በትላንትናው ዕለትም ሁለተኛው የሕክምና ቁሳቁሶችን የጫለውን አውሮፕላን ወደ መቀሌ ማምራቱን የህዝብ ግንኙነት ኃላፊው አስታውቀዋል። ባለፈው እሮብ ዓለም አቀፍ የቀይ መስቀል ኮሚቴ ከመስከ ከረሙ ወር በኋላ የመጀመሪያውን የህክምና ቁሳቁስ ድጋፍ ወደ ትግራይ ክልል መቀሌ አድርሷል። ይህ መድኃኒቶችንና የህክምና ቁሳቁሶችን ይጨምራል። ይህንን ድጋፍ በትናንትናው ዕለትም በድጋሚ በረራ በማድረግ ለሁለተኛ ጊዜ አቅርበናል። አንድ በረራ ሮብ ሌላው በረራ ደግሞ በትናንትና ዕለት አድርገናል። ከመስከረም ወር በኋላ ወደ ትግራይ መድኃኒቶችና የህክምና ቁሳቁሶች ባለመቅረባቸው ከፍተኛ የመድኃኒቶችና የህክምና ቁሳቁሶች እጥረት መፈጠሩን የገለጹት ፋቲማ ሳቱር አቅርቦቱ ተቋርጦ ለመቆየቱ የመድኃኒት አቅርቦት ላይ ያጋጠማቸው እጥረትና የጸጥታ ስጋትን በመንስኤነት ጠቅሰዋል። እንደምታወቀው አስቸኳይ ድጋፍ ፈልግ ነበር እኛም የመጀመሪያውና ሁለተኛው ድጋፍ መቀሌ በመድረሱ ታላቅ ፍታ ተሰምቶናል። ይህ አቅርቦት በሚቀጥሉት ቀናትና ሳምንታት መቀጠሉም አስፈላጊ ነው። ትግራይ ውስጥ አንድ ጊዜ ተጠቅመንባቸው ልንጥላቸው የሚገቡ የህክምና ጓንትና የቀዶ የህክምና እቃዎችን የመሳሰሉ መገልገያዎችን በማጠብ እንደገና ጥቅም ላይ ውለዋል። ይህ ኢንፌክሽን እንዲፈጠር እና ሁኔታውም እንዲባባስ ሊያደርግ የሚችል ነገር ነው። በትግራይ ህመማን የመጠቀሚያ ጊዜው ያለፈበት መድኃኒትም ለመውሰድ ተገደዋል። የኦክስጅን ማምረቻም እየሰሩ አይደለም። የተወሰኑ የህክምና ተቋማትም መደበኛ ክትባቶችን መስጠት አልቻሉም። ከቅርብ ጊዜ ወዲህ የሆነው ምንድን ነው? የምናገኛቸው የህክምና ቁሳቁሶች መጠን በመቀነሱ የአቅም ውስንነት አጋጥሞን ነበር። የሰብአዊ ድጋፎች ማቅረብም ከግብአት እጥረት ባሻገር በጦርነቱና በደህንነት ስጋት ምክንያት አስቸጋሪ ሆኖብን ነበር። የዓለም አቀፉ ቀይ መስቀል ኮሚቴ የህዝብ ግንኙነት ኃላፊ ፋጢማ ሳቶር ተቋማቸው በመላ ኢትዮጵያ 650 ሺ ለሚሆኑ ኢትዮጵያውያን ከህክምና ቁሳቁሶች ባሻገር መጠለያ፣ የንጽህና መጠበቂያ ቁሳቁሶችና መሰል ድጋፎችን ሲያደርግ መቆየቱን ገልጸው በመድኃኒትና የህክምና ቁሳቁስ እጥረት አገልግሎት መስጠት ላልቻሉ የአማራና አፋር ክልል የህክምና ተቋማትም ድጋፍ እያደረጉ መሆናቸውን ተናግረዋል። እኛ በአማራ እና በአፋርም እንንቀሳቀሳለን። እዛም ያለው ሁኔታ አሳሳቢ ነው። አንዳንድ ሆስፒታሎች በአማራ ክልል በመድኃኒት እጥረት ለመዘጋት ተገደዋል። ህመማን በመድኃኒት እጥረት በየቀኑ እየሞቱ ነው። ነፍሰ ጡር እናቶችም የህክምና ተቋማት አገልግሎት እየሰጡ ባለመሆናቸው፣ ኤሌክትሪክ እና ውሃም ስለሌላቸው በቤታቸው ለመውለድ ተገደዋል እኛም በአማራና በአፋር ለህክምና ተቋማት ድጋፍ እያቀረብን ነው። ለምሳሌ ባለፈው ሳምንት በደሴና በኮምቦልቻ መድኃኒቶችና የህክምና ቁሳቁሶች ለሰባት የህክምና ተቋማት ሰጥተናል። እና በትግራይ በአማራና በአፋር ክልሎች እንሰራለን። በኦሮሚያና በሱማሌ ክልልም እንገኛለን። የዓለም አቀፉ የቀይ መስቀል ኮሚቴ ወደፊትም በሁሉም የሀገሪቱ ክልሎች የህክምና ቁሳቁሶችን ማቅረብ፣ የተለያዩ ቤተሰቦችን ማገናኘት፣ ንጹህ የመጠጥ ውሃ ማቅረብ፣ የንጽህና መገልገያ ቁሳቁሶችን ማቅረብና የመሳሰሉ መደበኛ ስራዎቻቸውን አጠናክረው መቀጠል እንደሚፈልጉ የህዝብ ግንኙነት ኃላፊዋ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። አድማጮች በተከታዩ ርዕስ ደግሞ ወዲህ ወደ ዋሽንግተን እንመለሳችሁ። የአስቸኳይ ጊዜ አዋጁ እንዲነሳ የኢትዮጵያ ሚኒስትሮች ምክር ቤት ለፓርላማው ሀሳብ ማቅረቡን ዩናይትድ ስቴትስ እንደምታደንቅ አስታውቃለች። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ኔድ ፕራይስ ዛሬ በሰጡት ጋዜጣዊ መግለጫ ላይ አፋር ውስጥ ያለው ውጊያ ሀገራቸውን በጣም እንደሚያሳስብም ገልጠዋል። ከጋዜጣዊ መግለጫው የተጠናቀረውን አጭር ዘገባ ጽዮን ግርማ እንዲት አቀርበዋለች። ህወሓት ሰሞኑን አፋር ውስጥ የመንግስት ወገን ባላቸው ኃይሎች ላይ ጥቃት መክፈቱን ማሳወቁንና እርዳታ መቀሌ እንዲገባ መደረጉን አስመልክቶ እንዲሁም ዩናይትድ ስቴትስ በያዘችው ዲፕሎማሲያዊ ጥረቶችና በሌሎችም ጉዳዮች ላይ ማብራሪያ እንዲሰጡ ከጋዜጠኛ ለቀረበላቸው ጥያቄ ምላሽ የሰጡት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ የጸብ ሁኔታዎች ሁሉ በአፋጣኝ እንዲቆሙ፣ በሰብአዊ መብቶች ጥሰቶች ክሶች ላይ ግልጽ ምርመራዎች እንዲካሄዱ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርና ኢትዮጵያ ውስጥ ባሉ ግጭቶች ላይ በድርድር መፍትሄ ላይ እንዲደረስ መንግስታቸው ሲጎተጉት መቆየቱን አስታውሰዋል። ፕራይስ በማከል ዩናይትድ ስቴትስ ይህንን የምታደርገው በአካባቢው ላይ በሰው ላይና በሚያደርሰው ጉዳት ምክንያት ብቻ ሳይሆን ለመላ የአፍሪካ ቀንድ የሰላም የጸጥታና ደህንነትም ስጋትም ጭምር በመሆኑ ነው ብለዋል። አፋር ውስጥ ያገረሸውን ውጊያ በተመለከተ የሚወጡ ዘገባዎችም እጅግ አሳሳቢ መሆናቸውን ራይስ ጠቁመው እጅግ አስፈላጊ የሆነ እርዳታ አቅርቦትን ማስተጓጎል ጭምር የሚያስከትሉትን የማጥቃት እንቅስቃሴዎች ሁሉም ወገኖች በአፋጣኝ እንዲያቆሙ ዩናይትድ ስቴትስ በድጋሜ እንደምታሳስብ ተናግረዋል። ሀገር አቀፉን የአስቸኳይ ጊዜ አዋጅ ለማቋረጥ የሚኒስቴሮች ምክር ቤት ጥር አስራ ስምንት የደረሰበትን ውሳኔ ሀገራቸው እንደምታደንቅና የሕዝብ ተወካዮች ምክር ቤቱም በአፋጣኝ እንደሚያጸድቀው ያላትንም ተስፋ ገልጸው በአስቸኳይ ጊዜ አዋጁ የተያዙ ሰዎች ሁሉም እንዲለቀቁ ጥሪ እንደምታደርግ አመልክተዋል ለበለጸገችና ዲሞክራሲያዊት ኢትዮጵያ የጋራ ራዕይን በሚያራምድ ሁሉን አቀፍ ብሔራዊ ውይይት ውስጥም ሁሉም ፓርቲዎች እንዲሳተፉ እናበረታታለን ብለዋል ኔድ ፕራይስ እነዚህ ውይይቶችም ለአጠቃላይና ግልጽ የፍትህ አሰራሮች ቁርጠኛነትን እንዲያካትቱም አሳስበዋል። ባለፉት ጥቂት ቀናት የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ዶሊ ፊና የአፍሪካ ቀንድ ልዩ ልኡክ ዴቪድ ሳተርፊልድ ከጠቅላይ ሚኒስትር አብይ አህመድና ከሌሎች የመንግስቱ ባለስልጣናት ጋር ፍሬያማ ያሏቸውን ውይይቶች ማድረጋቸውን እና ዩናይትድ ስቴትስ ለኢትዮጵያ አንድነት፣ ሉዓላዊነትና የግዛት ጥብቅነት ያላትን ቁርጠኛ አቋምም ረዳት ሚኒስትሯና ልዩ ልዑኩ ለኢትዮጵያውያን ባለስልጣናት የገለጹላቸው መሆኑን ቃል አቀባዩ ገልጸዋል። የአሜሪካውያኑ ከፍተኛ ባለስልጣናት የኢትዮጵያ ጉዞ ፕሬዝዳንት ባይደንና ጠቅላይ ሚኒስትር አብይ አህመድ ያደረጉትን ገንቢ ያሉትን የስልክ ንግግር የተከተለ መሆኑንም ራይስ አስታውሰው Again, የኢትዮጵያ ባለስልጣናት አሁን ተከፍቷል ብለን የምናምነውን የሰላም እድል ጸብን በማስወገድ ተኩስ ለማቆም በመደራደር እስረኞችን ሁሉ በመልቀቅ እርዳታ ባልተስተጓጎለ ሁኔታ መድረስ እንዲችል አቅርቦቱን እንደገና በማስጀመር ሁሉንም ፓርቲዎች ያካተተ ብሔራዊ ውይይት በማካሄድ አጋጣሚውን እንዲጠቀሙ ለማበረታታት አውለውታል ብለዋል። በመሰረቱ አሉ የውጭ ጉዳዩ ቃል አቀባይ ኔድ ፕራይስ፣ በማጠቃለያቸው ይህ ግጭት የፈጠረውን የተስፋፋ እንግልትና የሰብአዊ መብቶች ረገጣዎችን ለማስቆም እጅግ ተመራጩ መንገድ ይሄ ነው ብለን እናምናለን። ለዚህም ነው በተጠናከረ ዲፕሎማሲ የምንገፋው ለዚህም ነው ለዚህ መንገድ ተቀባይነት የምንሟገተው ብለዋል ፕራይስ። ጥር እናመሰግናለሁ አድማጮች። ወደ ተከታዩ የመጽሔት ርዕስ ስናልፍ ደግሞ በኦሮሚያ ክልል የተከሰተው ድርቅ 800 ሺህ ሰው እርዳታ ፈላጊ ማድረጉን ይገልጣል። በኦሮሚያ ክልል ደቡብ ምስራቅ ዞኖች ውስጥ በተከሰተው በዚህ ድርቅ ከ800 ሺህ በላይ ሰዎች ተጎጂ መሆናቸውን የክልሉ አደጋ ስጋት አመራር እንዲሁም ልማት ተረጂዎች ኮሚሽን ነው ያስታወቀው። ኮሚሽኑ ሞቱ የሞቱት እንስሳት ቁጥር ከ180 ሺህ በላይ መሆኑንም አመልክተዋል። በክልሉ ከ4 ከአራት ሚሊዮን 900 ሺህ በላይ ዜጎች በተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ ድጋፍ እንደሚፈልጉም ጨምሮ አስታውቀዋል። ናኮር መልካ ተከታዩን አጠናቅሯል። በኦሮሚያ ክልል ቦረና ዞን ድሬ ወረዳ ውስጥ ነዋሪ መሆናቸውን የተናገሩት አቶ ጎዳና ኑራ ባለፈው ዓመት መዝነብ የነበረበት የምህርና ክረምት ዝናብ ባለመዝነቡ ሳቢያ በተፈጠረው ድርቅ ሰዎችና የቁም እንስሳት ላይ ደረሰ ያሉትን ጉዳት አስረድተዋል። ከዝናብ እጥረት የተነሳ ድርቅ አጋጥሞናል። ክረምት የዘራነው ዘርም ሳይበቅል ነው የቀረው። እንስሳትም የሚበሉትን አተው አብዛኛዎቹ አልቀዋል ከእንስሳትም አልፎ ለሰው ህይወትም እየሰጋን ነው የምንገኘው ለምሳሌ እኔ ሰላሳ ከብቶችን አጥቻለሁ ሰማንያ የሚሆኑ ከብቶቹ ያለቁበትም አለ ባለንበት ቀበሌ በድርቁ ምክንያት ከአስር ሰዎች በላይ ታመው ሰውነታቸው አብጧል ነው ያሉት አቶ ጎዳና ከደርቅ የተነሳ በሰውና እንስሳት ላይ እየደረሰ ያለው ጉዳት እንዲቀረፍ የሁሉም ርብርብ ያስፈልጋል ሲሉ ጥሪ አቅርበዋል። የቦረና የኑሮ መሰረት የከብት እርባታ ነው። ድርቁ እያደረሰው ካለው ጉዳት አንጻር በዚሁ የሚቀጥል ከሆነ የባሰ አደጋ ያጋጥመናል። መንግስታዊ የሆኑና ያልሆኑም ድርጅቶች እንዲሁም ህዝቡ ድርቁ ሊያመጣ የሚችለውን አደጋ ለመቀነስ ሊረባረቡ ይገባል ነው ያሉት። የኦሮሚያ አደጋ ስጋት ስራ አመራርና ልማት ተነሺዎች ኮሚሽን ኮሚሽነር ሙስጠፋ ከድር በደቡብ ምስራቅ ኦሮሚያ ሰባት ዞኖች ውስጥ ድርቅ ተከስቷል ብለዋል። በድርቁ ከስምንት መቶ ሺህ በላይ ሰዎች ተጎጂ መሆናቸውን ጠቅሰው በዞኖቹ ውስጥ ስላለው የድርቅ ሁኔታም አብራርተዋል። ጎድናሌ ጃሃን ቶርበንቶክ ቦረና ባሌ ባሀ ጉጂ ባሀ ላይናን በቦረና ምስራቅ ጉጂና ምስራቅ ባሌ ውስጥ ድርቁ በከፍተኛ ሁኔታ ተስተውሏል። በምዕራብ ጉጂ፣ ምዕራብ ባሌ እንዲሁም ምዕራብና ምስራቅ ሐረርጌ፣ በአጠቃላይ በደቡብ ምስራቅ ኦሮሚያ ውስጥ ድርቁ ተከስቷል። ይህም የሆነው ባለፈው ዓመት የመኸርና የክረምት ዝናብ ሳይዘንብ በመቅረቱ ነው። በዚህም ምክንያት ሳር አልበቀለም፣ ምንጮችም ደርቀዋል። ከ2014 መስከረም ወር ጀምሮ የድርቅ ምልክቶች ታይተዋል። እንደ አጠቃላይ ስምንት መቶ ሺህ ሁለት መቶ አርባ አራት ሰዎች በድርቁ ምክንያት እርዳታ ለመጠበቅ ተገደዋል ነው ያሉት ኮሚሽነር ሙስጠፋ። በድርቁ ሳቢያ በእንስሳት ላይ የደረሰውን ጉዳት ሲገልጹ አወሊገላት ጎዲና መስካ በሰባቱ ዞኖች በድርቁ የተጎዱ እንስሳት ቁጥር ከአንድ መቶ ሰማኒያ ስምንት ሺህ በላይ ሆኗል። አብዛኛዎቹም በሰው ድጋፍ ነው ከመሬት የሚነሱት። ቦረና ውስጥ ከስድስት ሚሊዮን በላይ የቁም እንስሳት እንዳለ ነው የሚታወቀው። በእነዚህ ላይ ጉዳት እየደረሰ ነው ነው ያሉት። ኮሚሽነሩ አክለውም መንግስት በድርቁ የተጎዱትን ለመደገፍና ለእንስሳትም መኖ በማቅረብ ጉዳቱን ለመቀነስ እየሰራ ነው ብለዋል። በተጨማሪም ማህበረሰቡና የግብረ ሰናይ ድርጅቶችም የድርሻቸውን እንዲወጡ ሲሉ ጥሪ አቅርበዋል። የሰው ህይወት በድርቁ እንዳይቀጠፍ መንግስት እየሰራ ይገኛል። የፌዴራልም ሆነ የክልል መንግስት በቅንጅት ነው እርዳታን ለማቅረብ እየሰሩ የሚገኙት። እስካሁን በድርቁ ሳቢያ የሰው ህይወት አላለፈም። የእንስሳት መኖ ለምሳሌ የሳር እጥረትም እንዲቀረፍ እየተሰራ ነው። ውሃም እንዲሁም በቦቴ እንዲደርስ እየተሰራ ቢሆንም በቂ ግን አይደለም። በመሆኑም መንግስታዊና መንግስታዊም ያልሆኑ እንዲሁም የግል ድርጅቶች አገር ውስጥም ውጭ ሀገርም ያሉ ሰዎች ይሄ ድርቅ ሊያመጣ የሚችለውን ጉዳት ለመቅረፍ እንዲረባረቡ ስንል ጥሪ እናቀርባለን ነው ያሉት። በሌላ በኩል ከጸጥታ ችግር ጋር በተያያዘም ከቤት ንብረታቸው የተፈናቀሉ ከአምስት መቶ ሺህ በላይ ሰዎች ድጋፍ እየተደረገላቸው ነው ሲሉ ኮሚሽነር ሙስጠፋ ገልጸዋል። በደቡብ ምዕራብ ኦሮሚያ እንዲሁም በምዕራብ ኦሮሚያ ምዕራብ ሸዋን ጨምሮ በማዕከላዊ ኦሮሚያ ውስጥ ከአምስት መቶ ሺህ ሰዎች በላይ ተፈናቅለው በእርዳታ እየኖሩ ነው። የጸጥታ ሁኔታ እንደተሻሻለ የሚመለሱም ስላሉ ይሄ ቁጥር ከፍም ዝቅም ሊል ይችላል ነው ያሉት። በኦሮሚያ ክልል ውስጥ ከአራት ሚሊዮን ዘጠኝ መቶ ሺህ የሚልቁ ሰዎች በተፈጥሮና ሰው ሰራሽ አደጋዎች ሳቢያ በመንግስት ድጋፍ እየተደረገላቸው መሆኑንም ኮሚሽነሩ ጨምረው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ አኩር፣ አመሰግናለሁ። አድማጮች አሁኑ ወደ ዓለም አቀፍ ዜና ነው የምወስዳችሁ። የቡርኪና ፋሶን ወታደራዊ መፈንቅለ መንግስት የሚደግፉ ሰልፈኞች በዚህ ሳምንት አገራቸው ግንኙነቷን ከፈረንሳይ ይልቅ ወደ ሩሲያ እንድታዞር ሲሉ ጠይቀዋል። በሰልፉ ላይም የሩሲያን ሰንደቅ ዓላማ አንግቦ ታይተዋል። ምንም እንኳን በቡርኪና ፋሶ የታየው የሩሲያ ድጋፍ ከምን እንደመነጨ ማወቅ ባይቻልም ብዙዎች ግን ፈረንሳይ አሸባሪውን የእስላማዊ መንግሥት ቡድን በመዋጋቱ ረገድ ያስመዘገበችው ድል ባለመኖሩ መሰላቸት የተረጋገጠ ነው የሚል የሄንሪ ዊልኪንሰን ዘገባ ያመለክታል። ኤደን ገረመው እንደሚከተለው ታቀርበዋለች። ማክሰኞ ዕለት ሁለት ሰላማዊ ሰልፈኞች ከአንድ ቀን በፊት በሀገራቸው የተካሄደውን መፈንቅለ መንግስት በመደገፍ የሩሲያን ባንዲራ ይዘው በዋጋድጉ ጎዳናዎች ላይ ሲጓዙ ታይተዋል። ሰልፈኞቹ ወደ ዋጋድጉ ብሔራዊ ቤተ መንግስት በማቅናትም ወታደሩ ስልጣን መረከቡን ያከበሩ ሲሆን አንዳንዶችም የሩሲያን ባንዲራ እያውለበለቡ ለአሜሪካ ድምጽ እንዲህ ብለዋል። ካሁን በኋላ ፈረንሳይን አንፈልግም። እኛ ያለነው ያለ ነው የሩሲያን መከላከያ ስለምንፈልግ ነው። እስካሁን ድረስ ፈረንሳይ ውጤት ያመጣ ምንም ነገር አላደረገችልንም። ላለፉት ስድስት ዓመታት ፈረንሳይ ቡርኪና ፋሶን እስላማዊ መንግስትና አልቃይዳ የተሰኙትን የአሸባሪ ቡድኖች ታጣቂዎች ጋር ያለባትን ችግርና ግጭት ለመከላከል ስታግዝ ቆይታለች። በዚህ ወር መጀመሪያ ላይ የጎረቤት ሀገር ማሊ መሪ የሆኑት ኮሎኔል አሲሚ ጎይታ ከሩሲያ ክሬምሊን ጋር ቅርብ የሆነ ቁርኝት ካለው የገ የጦር ኃይሎች አቅራቢ ድርጅት ዋግነር የጦር ሰራዊት ቅጥረኞችን ተረክበዋል። ቅጥረኞቹን ባለፈው ታህሳስ ወር ላይ የፈረንሳይ ወታደሮች ለቀው የሄዱትን የቲምቡክቱን የጦር ሰፈር ተቆጣጥረዋል። ባለፈው ቅዳሜ ዕለትም ከመፈንቅለ መንግስቱ በፊት የቡርኪና ፋሶ ሰልፈኞች ከማሊ ጋር ትብብራቸውን ለማሳየት የማሊውን መሪ አሲሚ ጎይታን ፎቶግራፍ አንግበው ታይተው የነበረ ሲሆን ፖሊስ አስለቃሽ ጭስና ተፈነጣጣቂ ቦምብ ወርውሮባቸዋል። የፖለቲካ ተንታኞች ባለፉት ቅርብ ወራት ጸረ ፈረንሳይና አፍቃሪ ሩሲያ ስሜቶች እየተንጸባረቁ ነው ይላሉ። ተንታኞችም የምዕራብ አፍሪካ ሀገራት የምጣኔ ሀብት ትስስር ማህበረሰብ ኤኮዋስ ዴሞክራሲያዊ የሆነ የስልጣን ሽግግር ለማድረግ ማሊ አለመፍቀዷን ተከትሎ በጣለው ማዕቀብ የተነሳ ማሊ ሩሲያን እንደ መደራደሪያ እየተጠቀመቻት ነው ይላሉ። ፖል ሜሊ በለንደን ካታም ሀውስ ተንታኝ ናቸው። የማሊ ወታደራዊ ጁንታ ብሔራዊ ስሜትን ለመቀስቀስ እየሞከረ ነው። የሩሲያን ድጋፍ መሻትን አሊያም ሩሲያን እንደ መገልገያ እየተጠቀመ ይመስላል። ምን ያህል ወታደራዊ ውጤት ሊያስመዘግብ እንደሚችል ግልጽ የሆነ ነገር የለም። በቡርኪና ፋሶ የሚገኘው የሩሲያ ኤምባሲም ሆነ የሀገሪቱ ወታደራዊ ጁንታ ለአሜሪካ ድምጽ ቃለ መጠይቅ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በሪ ሪካርድ ቤርሙጋ በቡርኪና ፋሶ ፖለቲካ ጉዳይ ላይ ተቺ ናቸው። በዚህ ጉዳይ ላይ እንዲህ ይላሉ። ቡርኪና ፋሶ ከፈረንሳይ ከሩሲያም ሆነ ከሌላ ከማንኛውም አገር ጋር ግንኙነት ብትመሰርትም ሁሉም ነገሮች በደግነት የሚደረጉ አይደሉም። ምንም ነገር ነፃ አይደለም። በልዋጩ ሁሉም የሆነ ነገር ይሻሉ። የሚያስፈልገው ነገር ቡርኪና ፋሶን ካለችበት ማጥ ውስጥ ጎትቶ የሚያውጣት ሰው ነው። የቡርኪና ፋሶ ተጽዕኖ ፈጣሪ የሆነው ፍራንሲስኮ ቢኦጌ ይህን ሰላማዊ ሰልፍ ተሳትፏል። ቢኦጌ ፈረንሳዮች የራሳቸውን ጉዳይ ማስተካከል አለባቸው። ሰልፈኞቹ ፈረንሳይን አይጻረሩም፣ ነገር ግን ፈረንሳይ የራሳን ጉዳይ ብቻ ይዛ የቡርኪና ፋሶ ዜጎች የራሳቸውን ጉዳይ ራሳቸው እንዲያስተዳድሩ መፍቀድ አለባት ያለ ሲሆን በአሁን ሰዓት ሀገሪቱን የተቆጣጠሩት ወታደሮችም ስለ ፈረንሳይ ሳያስቡ አይምሯቸው ነጻ ሆኖ ሰዎችን እንዴት እንደሚያስተባብሩና ወደ ነጻነት እንደሚመሩ መገንዘብ ይችላሉ ነው ያለው። በተመሳሳይ በማዕከላዊ አፍሪካ ሪፐብሊክ ወታደሮችን የሚያሰለጥን የሩሲያ ተቋምም ለቡርኪና ፋሶም ወታደራዊ ድጋፍም ለማድረግ ጥያቄ አቅርቧል። የቡርኪና ፋሶ የመፈንቅለ መንግስት ወቅት መሪ ፖል ሄነሪ ማሚባ ይህንን ግብዣ መቀበል አለመ አመሰግናለሁ። ሄደን ወደ ምሽቱ የመጨረሻ የትንታኔ ርዕስ ዝውሰዳችሁ አድማጮቻችን፣ የዩናይት ስቴትስ ጠቅላይ ፍርድ ቤት ዳኛ የነበሩት ወይም አሁንም ድረስ ያሉት ስቴፈን ብራየር ጡረታ እንደሚወጡ ማሳወቃቸውን ፕሬዚዳንት ጆ ባይደን በእርሳቸው ምትክ አዲስ ዳኛ እንደሚሾሙ ዕድል ሰጥቷቸዋል ይላል። ባይደን በምርጫ ዘመቻቸው ወቅት የገቡትን ቃል እንደሚጠብቁና ብራይነርን የሚተካ ጥቁር አሜሪካዊ ጥቁር አሜሪካዊት ሴት እንደሚመርጡ ቃል ገብተዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊዳክስዋራ ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች። የጠቅላይ ፍርድ ቤት ዳኛ ስቴፈን ብራየር በጡረታ ለመሰናበት መወሰናቸውን አስመልክቶ ትላንት በዋይት ሀውስ ባደረጉት ንግግር የአሜሪካ ዲሞክራሲ አሁንም የሙከራ ጊዜ ላይ መሆኑን አመልክተዋል። ቀጣዩ ትውልድና ከዚያ በኋላ የሚመጣው ትውልድ ምናልባት የልጅ ልጆቼና ልጆቻቸው ይህ ሙከራ እየሰራ ነው አይደለም የሚለውን የሚወስኑት፣ በእርግጥ እንደሚሰራ ባለሙሉ ተስፋ ነኝ። የብራየር ጡረታ መውጣት ፕሬዚዳንት ጆ ባይደን ምትካቸውን የመምረጥ እድል ሰጥቷቸዋል። ይህም አንድ የአሜሪካ ፕሬዚዳንት ከሚያከናውናቸው ትልቅ ውጤት የሚያስከትል ውሳኔዎች አንዱ ነው። ጠቅላይ ፍርድ ቤቱ ቁልፍ ከሆኑት የአሜሪካ መንግስት ቅርንጫፎች አንዱ ሲሆን የመንግስቱ አስተዳደር ምክር ቤቱና ክልሎች የሚወስኗቸው ውሳኔዎች ህገ መንግስቱን የተከተሉ መሆን አለመሆናቸውን የመጨረሻ ውሳኔ የሚያሳልፍ ነው። ባይደን የሚመርጧቸውን እጩ ስም በየካቲት ወር መጨረሻ እንደሚያሳውቁ ተናግረዋል። ፐርሰን አይል ናሚኔት ቢ ሳም ኦፍ ኤክስትሮኦርዲናሪ ኳሊፊኬሽንስ የማቀርባቸው እጩ እጅግ ልዩ ብቃት፣ ስብዕና፣ ልምድና ሀቀኝነት ያላቸው ናቸው። እኚህ ሰው ደግሞ በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለመጀመሪያ ጊዜ የተሾሙ የመጀመሪያዋ ጥቁር ሴት ይሆናሉ። ዘጠኙ የጠቅላይ ፍርድ ቤት ዳኞች የሚሾሙት እስከ ዕድሜ ፍጻሜ እንዲያገለግሉ ሲሆን ብራየር በዲሞክራቲክ ፓርቲ ፕሬዚዳንቶች ከተሾሙ ሶስት ብቸኛ ተራማጅ ዳኞች አንዱ ናቸው። ቀሪዎቹ የዶናልድ ትራምፕ አስተዳደር ስልጣን ላይ በቆየበት ጊዜ የተሾሙትን ሶስቱን ጨምሮ በሪፐብሊካን ፓርቲ የተሾሙ ናቸው። ስምንት ዓመት በስልጣን ላይ የቆዩት ባራክ ኦባማ ሁለቱን የጠቅላይ ፍርድ ቤት ዳኞች የሾሙ ሲሆን ሶስተኛ እጯቸውን የህግ መወሰኛው ምክር ቤት አባል የሆኑ ሪፐብሊካኖች እንዳያልፉ ይዘውባቸው ነበር። አሁንም አንድ መቶ መቀመጫ ባለው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ያሉት ዲሞክራቲክ ሴናተሮች ቁጥር ሀምሳ በመሆኑ ባይደን እጩቸው እንዲጸድቅላቸው የሁሉም ዲሞክራቶች ድምጽ ያስፈልጋቸዋል። በአሜሪካ ኢንተርፕራይዝ ተቋም ውስጥ የሚሰሩት አዳም ዋይት እንደሚሉት ባይደን መካከለኛ አቋም ያላቸው ዳኛ ከመረጡ ምናልባት አንድ ወይም ሁለት የሪፐብሊካኖችን ድምጽ ሊያገኙ ይችላሉ። የዲሞክራቶች ጥምረት ግን መካከለኛ አቋም ያለው ዳኛ አይፈልግም። የወንጀል ህግ በመሳሰሉና በሌሎች ጉዳዮች ላይ ጠንካራ አቋም ያለው ሰው ነው የሚፈልጉት። ሌላው ጉዳዩን የሚያወሳስበው ፕሬዚደንት ባይደን በምርጫ ዘመቻቸው ወቅት የመጀመሪያዋን ጥቁር አሜሪካዊት ሴት የጠቅላይ ፍርድ ቤት ዳኛ አድርገው ለመሾም አስቀድመው ቃል መግባታቸው ነው። ስለዚህ ሊመርጧቸው የሚችሏቸው ብቁ እጩዎች ቁጥር የተገደበ ነው። ባይደን የብራየርን ምትክ በህዳር ወር ላይ ከሚካሄደው የምክር ቤት አባላት ምርጫ በፊት መተካት ይፈልጋሉ ምክንያቱም ሪፐብሊካኖች የህግ መወሰኛውን ምክር ቤት መቀመጫ አብዛኛውን ቁጥር መልሰው መውሰድ ከቻሉ የሚፈልጉትን ዳኛ ለመተካት ከባድ ይሆንባቸዋል። አመሰግናለሁ ስምኝሽ። አድማጮች አሁን የፕሮግራም ማሳሰቢያ፣ የአሜሪካ ድምፅ በቅዳሜና እሁድ መርሃ ግብሮቹ በወቅታዊና አነጋጋሪ የኢትዮጵያ ጉዳዮች ላይ የተጀመረ ተከታታይ የክርክርና የውይይት መርሃ ግብር አሁንም በአንዳንድ የሀገሪቱ አካባቢዎች በመካሄድ ላይ ያሉትን ግጭቶች፣ የተኩስ አቁሙን ንግግር፣ የሀገራዊ ንግግር ምንነትና አንድምታን ይፈትሻል። የጋለውን ክርክር ተከታተሉ። እናንተም የእንግዶቻችንን ሐሳብ አዳምጣችሁ በያላችሁበት የምታስቡትን የምታምኑበትን አድርሱ። የአሜሪካ ድምፅ ቪኦኤ የቅዳሜና እሁድ ዝግጅቶቻችንን ተከታተሉ። በርከት ያሉ ዝግጅቶች ይኖሩናል። አሁን አድማጮች የምትከታተሉት በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ ከሰሞኑን ስናስተዋውቅ እንደነበረው የኮቪድ-19ን ወረርሽኝ ተከትሎ በተፈጠሩ የአሰራር ለውጦች ሳቢያ ተቋርጦ የነበረው የአድማጮች መስኮት ተመልሷል። አድማጮች በተለያየ ፕሮግራሞቻችን ላይ በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ ያሏችሁን አስተያየቶች እንድትልኩ እንድና ምናስተናግድም ከወዲሁ እናስታውቃለን። ፕሮግራማችን በተከታተላችኋቸው በተጨባጭም በስርጭታችንም በተሰሙ ዝግጅቶች ይዘትና አቀራረብ ላይ በመረጃ ያተኮሩ የተደገፉና አስተያየቶቹ ገንቢ እንዲሆኑ አሁን ያለውን ሁኔታን አስመልክቶ የምታቀርቧቸው በጥሞና ነገሮችን ወደ ተሻለ አዝማሚያ ሊያመጡ የሚችሉ ሐሳቦች ላይ እንዲያተኩሩ እናበረታታለን። ተሳተፉ። አድማጮቻችን አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንወስዳቸው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። የሁለተኛውን አጋማሽ ቀዳሚ ዝግጅት ነው የምናሰማችሁ ወጣቶችና የስራ ማጣት ፈተና። ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደየመጡባቸው ክልሎች የሚመለሱ ወጣቶች የሥራ ማጣት ችግርና ፈተና እንደሆነባቸው ተናግረዋል። አሰራሩ በዝምድና በትውውቅና በጉቦ የተሳሰረ መሆኑን ገልጠው ሥራ ለማግኘት አዳጋች እንደሆነባቸውም የሲዳማ ክልል ወጣቶች ይናገራሉ። በክልሉም የመንግስት የሥራ ቅጥር ባልታወቀ ምክንያት መታገዱ ችግሩን አባብሶታል ነው የሚሉት። በተመሳሳይ በኦሮሚያ ክልል የአምቦ ከተማና በአማራ ክልል የባህር ዳር ከተማ ወጣቶችም ከዩኒቨርሲቲዎች ከተመረቁ በኋላ ለአመታት ያለ ስራ መቀመጣቸውን ይገልጣሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የወጣቶቹን ቅሬታ በተመለከተ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። በሲዳማ ክልል በቂ የስራ እድል እንዳልተፈጠረላቸው ቪኦኤ ያነጋገራቸው ወጣቶች ተናግረዋል። በክልሉም የመንግስት ሰራተኞች ቅጥር ታግደ መቆየቱንም ወጣቶቹ ገልጧል። እግዱ እንደተነሳ ከተገለጠ በኋላም ቢሆን ቅጥሩ እንዳልተከናወነም ጠቁመዋል። ከአርባ ምንጭ ዩኒቨርሲቲ በሂሳብ መዝገብ አያያዝ በ2011 ዓ.ም የተመረቀው ወጣት መብራቱ ሰለሞን በሲዳማ ክልል የሚታየው የስራ አጥነት ችግር ከሌሎች አካባቢዎች የተለየ ነው ይላል። የስራ አጥነት ጉዳይ ሁሉም ጋር ያለ መሆኑን እናውቃለን። ነገር ግን የኛ ክልል ልዩ የሚያደርገው ነገር አራት አመት ሙሉ ነው፣ ሶስት ሁለት አመት የተቀመጡ ልጆች በጣም ብዙ ናቸው። መንግስት የራሱ ምክንያት ኖሮት እገዳ ሊጥል ይችላል። ግን ጎን ለጎን የስራ እድል በማደራጀት የሚፈጠረዋል። እሱን ራሱ ተደራጅተን እንትን እንዳንን፣ ቢሮክራሲው በጣም ውስጥ ያለው አሰራር በጣም የሚያስጠላ ነው። የተዋወቁ ሰዎች በኮድ ነው የሚጨርሱት። ስራ በማጣታቸው ምክንያት በኑሯቸው ላይ የተፈጠረውን ጫና ገልጸው የስራ እድል እንዲመቻችላቸው በሚጠይቁበት ጊዜም ጥያቄያቸው ሌላ ትርጉም የተሰጠው የመብት ጥሰት እንደሚፈጽምባቸውም ገልጿል። ስራ ፍጠሩልን ወይ እያልን እንትን ስንል ማይሆን ታርጋ ለምሳሌ አሁን ሕገ መንግስቱ በአንቀጽ አርባ አንድ እንስ አንቀጽ ስድስት ና ሰባት በግልጽ አስቀምጧል። እሱን መብት ዲሞክራሲያዊ መብታችን ነው እኛ እየጠየቅነው ያለው። እነሱ ደግሞ ሌላ ታርጋ እየለጠፉብን እያሸማቀቁ ነው ያለ ነው። ከባህር ዳር ዩኒቨርሲቲ በሎጂስቲክስና የአቅርቦት ሰንሰለት ትምህርት በ2012 ዓ ምት በመጀመሪያ ዲግሪ የተመረቀ ወጣት ሰለሞን ሳሙኤል በክልሉ ስራ አጥተዋል ከሚሏቸው በመቶ ሺዎች ከሚቆጠሩ ወጣቶች አንዱ ሲሆን ስራ ማጣት ብቻ ሳይሆን የፍትሃዊነት ችግር መኖሩን ይናገራል። አንደኛው ከኛ በኋላ የተመረቁ ልጆች የገቡ አሉ። የባለስልጣን ዘመዶች፣ የባለስልጣን ልጆች። ከዛም ባለፈ ደግሞ ለእኛ ደግሞ እኛ ባንቀጠር እንኳን ስራ እድል ሊፈጠርልን ይገባል። መንግስት ደግሞ የስራ እድል የመፍጠር ግዴታ አለበት። ያን መሰረት አድርገን ደንስንጠ ቃቸው ሌላ ምላሽ ነው የሚሰጡን። ጸረ ሰላም አልጎ ነው የሚያስቡን። እኛ ያው በሰላማዊ መንገድ ነው ነገሮችን እየጠየቀን ያለነው። ተምረው ከተመረቁ በኋላም ስራ አጥ መሆናቸው ለታናናሾቻቸው መጥፎ ምሳሌ መሆኑንም ገልጧል። በትውቅና ለግል ጥቅም በተዘረጋ አሰራር ምክንያት ተጎጂ መሆናቸውም ተናግሯል። ምላሽ እንዲሰጣቸው በተደጋጋሚ ላቀርቡት ጥያቄ ከዛቻና ማስፈራሪያ በዘለለ የተሰጣቸው የመፍትሄ ሀሳብ እንደሌለም ገልጸውልናል። ለአብነት ቢያነሳለ አሁን የእኛ ቤት ሁለት ስራ ሶስት ስራ ጥን ያለ ነው። እኔና ሁለት ቤቶች ያሉ እና ሌላ ቤት ደግሞ አራቱ ላ ያሉበት አጋጣሚ አለ እና ይሄ ደግሞ አሁን ቤተሰቦቻችንም የመሰላቸት ልጆቹን ከታች ያሉትን ያለ ማስተማር እና አሁን ልጆቹ ምንድን ነው የሚሉት ለምን አትሄዱም? ክላስ ምናምን ነገር ስናያቸው እናንተ ተምራችሁ ምን አመጣችሁ ነው ሚሉት። እና ይህ ምንድን ነው የሚያሳየው? ልጆች እኛን እያዩ ነው እንግዲህ የሚሄዱት። እኔ ለአብነት እኔ አሁን የቤት ታላቅ ነኝ። እኔን እያዩ ነው የሚሄዱት ከታች ያሉት። እኔ ደግሞ ተምሬ ለሶስት አመት ቁጭ ስል እነርሱም ተስፋ እየቆረጡ ነው የሚሄዱት። የሲዳማ ክልል የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ኃላፊ ወይዘሮ ሀገረት ሲሆን አበብም በክልሉ ያለውን የስራ አጥነት ችግር ለማቃለል ስራ አጥ ወጣቶችን የመለየት ስራ ተሰርቷል ብሏል። እስከ መቶ ሺህ የሚሆኑ ወጣቶችን ለይተናል። ስራ የሚፈልጉትን ማለት ነው፣ ወይም ስራ የላቸውም የሚባሉትን ለብዙ ወጣቶችም የስራ እድል ለመፍጠር ዝግጅት መደረጉንም ለቪኦኤ ተናግሯል። ዘጠና ሁለት ሺህ ለዚህ አመት ነው ያቀድ ነው። ይሄን ስንል በጊዜያዊነት በየመንደሩ የሚገባውን አይደለም እየቆጠር ነው ያለን በቋሚነት ስራ ሊፈጠርላቸው የሚችል ወጣቶችን ቁጥር ነው። ለዚህም የክልሉ መንግስት ገንዘብ ማዘጋጀቱን አስታውቀዋል። በጥቅሉ እንደ ክልል አሁን ላይ ከሁለት መቶ ሚሊዮን በላይ የሚሆን ገንዘብ ዝግጁ የሆነ አለን። ደግሞ ወጣቶች እየቀረቡ እየተደራጁ በመጡ ቁጥር ከዛም በላይ የመጨመር ዝግጅት አለ። ከፍትሐውነት ጋር በተያያዘ የቀረበውን ክስ ወይዘሮ ሀገረ ጽዮን አሉባልታ ነውም ብሏል። ለምንድ ነው ማትቀጥሩኝ የሚል በጣም ከፍተኛ ጥያቄና ጫና ነው ያለው። ግን ደግሞ ቀጥሮ ስራ አጥነትን መቅረፍ አይቻል። የመንግስት መስሪያ ቤት ላይ መቀጠር ሲጀመር የስራ እድል ፈጠራ አይደለም። መንግስት መስሪያ ቤት ላይ አንድ ዜጋ የሚቀጠረው ለስራ ስለተፈለገ ነው፣ ወይም ለህዝብ ለሚሰጥ አገልግሎት በሚፈለግ ሙያ የተዘጋጀ ሰው ስላስፈለገ ነው የሚቀጠረው ይህ ሊሆን የሚችለው ደግሞ መደብ ሲኖር በጀት ሲኖር ነው እናም ደግሞ ለስራ ሰው ሲፈለግ ስለዚህ አሁን ያለው አመለካከት በጣም ከፍ ብሎም የሚመጣው መቀጠር አለብን እንጂ ተደራጅተን አንሰራም የሚለው ነው። ሰራተኛ ሁሉም አካባቢ ላይ ተቀጥሮ መደቦችም ሁሉ ኦኩፓይ ናቸው። ያሉን መደቦችም ያው ሙሉ በሙሉ በሚባል ደረጃ የተያዙ ናቸው። ደሞዝን መክፈል ከምንችለው አቅም ከዚህ በላይ መሄድም አንችልም። ለስራም ከሚያስፈልገን ቁጥር አንጻር ከበቂ በላይ ነው አሁን ያለን። በማህበር ተደራጅቶ ለሚሰሩ ወጣቶችም ከዚህ በፊት አነስተኛ የነበረውን የብድር ጣሪያ አስጠንተው የክልሉ መንግስት ከፍ ማድረጉን አስታውቀዋል። በሌላ በኩል ከወልቂጤ ዩኒቨርሲቲ በ2 አስራ አንድ ዓመት ምህረት በመረቀው አበበ ሹረ በበኩሉ ያስለቻቸውን ቤተሰቦችን እጅ ላለማየት የጉልበት ስራ በመስራት ላይ እንደሚገኝ ተናግሯል። ሰፈር ሲሄድ በቃ ሰፈር ጓደኞች ሁሉ ተመርቆ እሱ ምን አገኘ ምናምን እያሉ አሁን እያስደገ ማሸማቀቅ እነሱን እያፈርኩ ሰፈር እየቀየርኩ ቀን ስራውላ ከመደወላቡ ዩኒቨርሲቲ በ2011 ዓ ም በሲቪል ኢንጂነሪንግ የተመረቀው ወጣት ቶሎሳ ዋቆያ እርሱ በሚኖርበት አምቦ ከተማ የስራ እጥነቱ ተመሳሳይ መሆኑን ይናገራል። እስካሁን ምንም የስራ እድል የተፈጠረልን ነገር የለም። አሚክስ ተደራጁ ተብለን ተደራጅተናል። ግን የተለያየ ሪዝኖች ያቀርባሉ። አካል ጉዳተኛ አምጡ ይላሉ። እነሱ ደግሞ ብዙ የተማሩ ሰዎች የሉ እና እነሱን በማጣታችንም እስካሁን ስራ ያገኘውን ስራ የለም። ሁለተኛ ሪዝን ደግሞ ባጀትም የሉም ይሉናል እና ብዙ ነገሮች ይችላሉ ችግሮች ስራ እንዳናገኝ ማለት። ከወልቅጤ ዩኒቨርሲቲ በውሃ ምህንድስና በተመሳሳይ ዓመት የተመረቀችው ህይወት ተስፋዬ እስካሁን ስራ እንዳላገኘች ትገልጻለች ወሰኑ ጊዜ የተወስ ቫካንሲ ሞክረን ነበር አልተሳካም ተደራጅተን ለመስራት ሞክረን ነበረ እና በዛ ምክንያት ምንም አይነት ስራ ማግኘት አልቻልንም እስካሁን ተቀምጠን ያለን ከስራ የምታገኝበት ኦፖርቱኒቲ የለም ሲጀመር እኛ አካባቢ ላይ ሲቀጥል ደግሞ የቁጥራችን መብጣት መስለኛለን በማህበር ተደራጅቶ ድንጋይ በማንጠፍና ና አረንጓዴ ስፍራዎችን በማልማትና ና የከተማ ግብርና ስራዎችን ጭምር ለመስራት ጥረት ቢያደርጉም ከቀበሌ እስከ ክልል በዘመድ አዝማድ በጉቦና በትውቅ የሚሰራባቸው ዘርፎች በመሆናቸው እድል አላገኘንም ብሏል ከባህር ዳር ዩኒቨርሲቲ በ2010 ዓ ም በግንባታ ምህንድስና ተመረቀው የባህር ዳር ከተማ ወጣት ውብግዘር ገረመው በተማረበት ትምህርት ሰርቶ የመኖር ተስፋው መሟጠጡን ይናገራል። ስራ ከፈላልጌ በጣስ ስለሆነ ብዙ አይደርሰኝም። ብዙ ሰው ነው። ከአንድ መስሪያ ቤት ሁለት ሰው ስራ ሲወጣ አንድ ሺህ ሁለት ሺህ ሰው ስለሚወጣ በጣስ ስለሆነ አይደርሰኝም። ኢትዮጵያ ከአጠቃላይ የህዝብ ብዛቷ ከግማሽ በላዩን ከሚሸፍኑት ወጣቶች አብዛኞቹን ለስራ ለማብቃት በማለም ከጥቂት ዓመታት በፊት አሁን ስሙ የተቀየረው የስራ ዕድል ፈጠራ ኮሚሽን ማቋቋሟ ይታወሳል። ተቋሙን በወቅቱ የሚመሩት የነበሩት አቶ ንጉሱ ጥላሁን የዛሬ ዓመት አካባቢ ኮሚሽኑ ስለሚያከናውነው ተግባራት ከአሜሪካ ድምፅ ተጠይቀው ኮሚሽኑ ባለፉት ጥቂት ዓመታት ወጣቶችን ስራ ለማስያዝ ሲጥር መቆየቱን ጠቁሞ መልካም ተግባራትንም ማከናወኑን ተናግረው ነበር። ይሁንና ዛሬም ድረስ ወጣቶችና ስራ የሚመለከቱ ተግዳሮቶችን ጠቅሰን የሚመለከታቸው አካላት ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። ጥረታችንን ቀጥለን በጉዳዩ ላይ ባለሙያዎች የሚሰጡትን አስተያየት አካተን በሌላ ዝግጅት እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳም አመሰግናለሁ ዮናታን። ክቡራንና ክቡራት አድማጮቻችን በተመሳሳይ ርዕሰ ጉዳይ ከአምቦና ከአማራ ክልል የተጠናቀሩ ሌሎች ዘገባዎችን በነገው ምሽት ስርጭታችን ይዘን እንቀርባለን። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ተከታዩ ሁለተኛ ቅንብር ልውሰዳችሁ። የጤና አገልግሎትን በዲጂታል ዘዴዎች ማዘመን ይላል። የኢትዮጵያን ጤና አገልግሎት ስርዓት በቴክኖሎጂ ለማዘመን በፈጠራ ዘርፍ የተሰማሩ ባለሙያዎች ጥረት ላይ መሆናቸውን ይናገራል። ኦርቢስ ሄልዝ አገልግሎቱን በዲጂታል ዘዴዎች የማዘመን ትልም ይዞ እንደሚንቀሳቀስና ኢትዮፋርማ የተባለ ተቋም አለን ብሎ በሰየመው የስልክ መተግበሪያም ለሕሙማንና ለታካሚዎች መረጃ እንደሚያደርስ መስራቾቹና ኃላፊዎቹ ለአሜሪካ ድምፅ ገልጠዋል። የኦርቢስ ሄልስ ዋና ሥራ አስፈጻሚ ፓዚዮን ቸርነትና የኢትዮ ፋርማ ሥራ አስኪያጅ ዶክተር ሜላት ተስፋዬ ስለ ሀሳባቸው ስለ ስኬቶቻቸውና ስለሚያልፉባቸው ፈተናዎች ይናገራሉ። ኤደን ገረሙነች ያነጋገረቻቸው የኢትዮጵያ የጤና ስርዓትን ለማዘመን የተለያዩ ጥረቶች እየተደረጉ ይገኛሉ። ይሁንና የሀገሪቱ የጤና ስርዓት አሁንም ድረስ ከፍተኛ የሆነ ክፍተት እንዳለበት ባለሙያዎችና ተገልጋዮች ያነሳሉ። ይህም በተመለከተ ያነጋገር ነውና ና ላለፉት አምስት ዓመታት የጤና መረጃ አቅርቦትን ለማሳለጥ አያያዙን ወደ ዲጂታል ለማዘመን ጥረት የሚያደርገው ኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚ አዚዮን ቸርነት የጤና ስርዓቱን ለማዘመን የሚያስፈልግበትን ምክንያትና ጉዳይ እንዲህ ያብራራል። የጤና መረጃ የያዝ እጅጉን አስፈላጊ ነው። ይህንን ተገንዝቦ አሁን ና ሚኒስትር ወደ ዲጂታል ሀልት ስትራቴጂ ብሉፕሪንት የሚባሉ እንደ መዋቅር ያዘጋጃቸው ዶኪመንቶች አሉ። ስታንዳርዶች የተዘጋጁ ነው። ቢካዝ ጥቅሙ በተለይ ኮቪድ ላይ እንዳየ ነው። አንዳንዱ ነገር ቶሎ ማወቅ ያስፈልጋል። ቶሎ ካለወቅ ያ በሽታው እንዳይስፋፋ መከልከል አትቼኝ እና የጤና መረጃ አጠቃቀም ግንዛቤው በሀገር ደረጃም ካለው የዲጂታል ኢትዮጵያ ወይም ዲጂታል ኢኮኖሚ ከሚባለው አንድ ትልቅ ሀገራዊ መርህ አንጻር የጤናውን ደግሞ በዚህ መልኩ ማሳለጥና ወደፊት እንደሄድ ማድረግ እንደ ፕራሪ ተይዟል። ያ ማለት እንግዲህ ቻሌንጅ የለም ማለት አይደለም። ግንዛቤ አለመኖር እንቅድም እንደ ቅንጦት ማየት ወይም ደግሞ ባህሉ መረጃ ተደግፎ የምንሰራውን ስራ መስራት ላይ ገና ነው። የጤና ስርአቱ ላይ ቴክኖሎጂን በመጠቀም ሊቀረፉ የሚችሉ ብዙ የአገልግሎት ተግዳሮቶች አሉ። ከእነዚህ መካከል ህሙማን የመድኃኒት አቅርቦትና የላቦራቶሪ አገልግሎትን በአጭር የስልክ ቁጥር መልእክት አሊያም በጥሪ ሊያገኙ የሚችሉባቸውን ቦታዎች የሚጠቁመው አለን የስልክ መተግበሪያ መስራች ዶክተር ሜላት ተስፋዬ ተጨማሪ ጥቅሞችን ታነሳለች ብዙ ጊዜ የምናስተውለው ችግር ለታካሚዎች መድኃኒቶችን የተለያዩ ሆስፒታል ውስጥ የማይገኙ ምርመራዎችን ውጭ እንዲያሰሩ የተለያዩ የህክምና አገልግሎቶችን ከእኛ ሆስፒታል ማዘዣዎችን ስንጽፍላቸው ብዙ ጊዜ ይቸገሩ ነበር። በተለይ ድንገተኛ ክፍል አካባቢ በብዛት ታካሚዎቹ በጊዜው መድኃኒቶችን ባለማምጣታቸው እና ምን ያክል ብር እንደሚያስወጣቸው ባለማወቃቸው፣ አንዳንዴ ርካሽም ሆኖ መድኃኒቱ አቅም እንደሌላቸው ስለሚያስቡ ወይ ደግሞ የስ እንደሚያገኙት ስለማያውቁ ብዙ ጊዜ ይጉላላሉ። ምናልባት ለታካሚ መድኃኒቱ በጊዜው ቢደርስ ሊያድ ነው የሚችሉ መድኃኒቶችን የት እንደሚያገኙ ስለማያውቁ በጣም ዘግይተው ይመጡ ነበር። ነው ቴክኖሎጂ አሁን ግዴታ ነው ሁሉም ሰው ዘመኑ ወደ ዲጂታል የዞረ ስለሆነ ስራን የማቀላጠፍ ነገር ከሚያስፈልጋቸው ኤሪያዎች አንዱ ህክምና ነው። ስለዚህ አሁን ይሄ የእኛ ቴክኖሎጂ ሰውን ጉልበት በጣም ይቅምሳል። እጁ ላይ በሚገኝ የሞባይል አፕሊኬሽንና ስልክ በመደወል የሚፈልገውን ህይወቱን የሚያድንለት ድረስ አንዳንድ ጊዜ ድንገተኛ መድኃኒቶች እንደዚህ የተቸገረባቸውን ነገሮች ህይወት አድን የሆኑ ነገሮችን በስልኩ በመጠቀም ያገኛል። እንዲሁም ሲዞር የሚያባክነውን ጊዜ እንዲሁም ደግሞ ላይሳካለፍም ይችላል። ዞሮ ቀኑ ሙሉ መድኃኒት በማጣት ሁለት ሶስት ቀን ተንከራተው የማያገኙም ሰዎች አሉና እና የነሱን የነሱን ሸክም ያቀልልናል ብለን ነው የምናስበው። የኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚው ጳዚዮን ታዲያ በአሁኑ ሰዓት በኢትዮጵያ አሉ የሚላቸውን ተግዳሮቶችም ያስረዳል። መረጃ አያያዝ አንዳንድ ጊዜ ሰዎች እንደ ቅንጦት አድርገው ያዩታል። ግን ምንድን ነው መረጃ አያያዝ አስተዋጽኦ በጣም በጣም ትልቅ ነው። ለምሳሌ ባንክ ሄደን የትኛውም ቅርንጫፍ ብንሄድ መረጃ በቀላሉ ማውጣት ይችላል ባንኩ። አካውንቴን ማወቃት ይችላለሁ። አክሰስ ይኖረኛል ለገንዘብ። ህክምና ሲመጣ የጤና መረጃ በትክክል ቅርጽ ይዞ ካልተመዘገበና ካልተያዘ አንደኛ የታመመሶ ቶሎ አይድን። በስህተት ለምሳሌ ጋር ስትሄጂ ጸጓራ አለብሽ ላ ሌላ ጋር ተፋንጀት፣ በዚህ መካከል ሰው ሊሞት ይችላል። እሱም ደግሞ ሳይሆን ከምንም በላይ በጣም ዋጋ የሚያስከፍለው በጊዜ አለማወቅ ነው። የሚያስፈልገው መረጃ በጊዜ ማወቅ። እንደዚህም ደግሞ ከአንድ ሆስፒታል ሌላ ሆስፒታል ሰው ሲሄድ አለው ኢንፎርሜሽን ወይ መረጃው በእጁ ላይ ቢሆን እንደ አዲስ አይታየም በየሄደበት ቦታ ግን መረጃ ደግሞ ማጣት ትልቅ ሸክም እንዳለ ቀላሉ ማየት ይችላል። ኢትዮጵያ ላይ በዛም ደግሞ አንዱ ምልክት የትኛውም ሞስታሊጂ ያለው ወረፋ መጉላላት፣ ሚስት አርኖስ መደረግ ይህ ሁሉ እንደ ሸክም ሆኖ ህብረተሰቡ ላይ ተጭኗዋል። ዶክተር ሜላት ተስፋዬም ከራሷ ተቋሙን ለመክፈት ከሄደችበት ተሞክሮ በመነሳት ዘርፉ አዲስ በመሆኑ የራሱ አዲስ ተግዳሮቶች አሉት ትላለች። እያንዳንዱ ነገር አዲስ ነበር ለእኛ ምንድን ነው የሚደረገው ከትኛው ስቴት ነው የሚጀመረው ማለት ነው የምናናገረው የሚሉትን የሀገሪቱን የቢሮክራሲ ሲስተም በደንብ አናውቀውም ነበር ነው ከኛ በፊትም ይሄንን ኤሪያ ላይ በደንብ የሰራም እናማክረውም ሰው አልነበረም። እና የምንሰራበት ኤሪያ ደግሞ ሰፊ ነው። ሕክምና ሆኖ መድኃኒቶች ላይ እንሰራለን። ከዛ ደግሞ ላብራቶሪዎች በስልክ እንሰራለን፣ በአፕሊኬሽን እንሰራለን። ስለዚህ እያንዳንዱ ነገር የየራሱ ፍቃድ ይፈልግ ነበር። እሱ ትንሽ ከብዶን ነበር መጀመሪያ አካባቢ። አሁን ግን ያው የለምድ ነውም እየገፋንበት ነው የተሳለጠና በቴክኖሎጂ የታገዘ የጤና ስርዓት መዘርጋቱ ተግዳሮት ቢኖርበትም የአቅርቦቱ ፍላጎት መኖሩ ላይ ግን ሁለቱም ይስማማሉ። አንደኛ መንግስት በመንደ መንግስት የሚያደርገው ኃላፊነት አለበት። ህብረተሰቡ በቂ መረጃ መስጠት፣ ራሱን ከተለያዩ በሽታዎች የሚጠብቅ ማድረግ፣ እንደዚህ ደግሞ ግልጋሎት መስጠት የመንግስት ትልቅ ኃላፊነት ነው። ነገር ግን የሚሰጡበት መንገድ ወይም ደግሞ እና ትልቅ በመንግስት ላይ በፖሊሲ ማውጣት ብቻ ሳይሆን ኢምፕሊመንቴሽን ላይ ሰፖርት ማድረግ ባጀት ማስቀመጥ፣ እነዚህ ነዚኖች ያስፈልጋሉ። ያ ከሆነ በኋላ ግን ሰዎች የማያውቁትን ነገር ለሌላ ማስተላለፍ አይችሉም። ዶክተሮች፣ ነርሶች፣ ሌሎችም ራሳቸውን ፎ ማድረግ እና ማዘጋጀት ያስፈልጋቸዋል የሚል እምነት አለኝ። ለዛም አሁን አንዳንድ ትምህርት ቤቶች እንደ ካሪኩለም ወስደውት ጤና ሲስተሞች ማስተማር ጀምረዋል እ በጣም አስፈላጊ ነው። ምክንያቱም ተገልጋዩ ደግሞ የመጀመሪያው ዩዘር የምንለው ዶክተሩ ነው፣ ነርሷ ነች፣ ሪሴፕሺኒስቶቹ ናቸው፣ ላቦራቶሪ የሚሰሩት ሰዎች፣ ሬዲዮሎጂ የሚሰሩት ሰዎች ናቸው። እና እነሱ ከቴክኖሎጂ ቴክኖሎጂ የቀረቡ መሆናቸው ሀል ለማይባል ትልቅ ትልቅ ትልቅ አስተዋጽኦ አለው። ባዚዮን ታዲያ ዘርፉ በፍጥነት እያደገ እንዲመጣ በዚህ ዙሪያ የመንግስትና የግል ዘርፍ ሚናዎች ሊለዩ እንደሚገባ ጠቁሟል። ሁሉም ባለድርሻ አካላት የሚጠበቅበትን ማድረግ አለበት። ትንሽ በኛ ሀገር ያለው አንድ ትልቅ ችግር ምንድ ነው? ለምሳሌ መንግስት ሁሉንም ማድረግ ይሞክራል። እኛ አትር ሲስተም እንዘረጋለን፣ መዋቅር እንዘረጋለን፣ ፖሊሲ እናወጣለን። እኛ ሶፍትዌር ዴቨሎፕ እና እንደዚ አይነት ቴንደንሲ ያለ ግን አሁን አሁን ምንድነው መንግስት እንደ መንግስት ፖሊሲ መቅረጽ ላይ ሪሶርስ አቬላብል ማድረግ ወይም ደሞ አቅርቦት ላይ ሞኒተር ማድረግ ያስፈልጋል። ያሉትን ፕሮግረሶች እና እንደመንግስት እንደ መንግስት ፎከስ ካደረገ ሰው ባለበት ቦታ ሆኖ ሰርቪሱ ማግኘት እንዲችል ሪላያብል የሆነ ኢንተርኔት ያስፈልጋል፣ ከኔክትሪ ያስፈልጋል። እና የመንግስት በራሱ በኩል የተቀናጀ አሰራር ሲያደርግ ነው። ሌሎች ሰክሰሱ የሆነ ሀገሮችን ስንመለከት ከፕራይቬት ሴክተሩ ጋር ፕራይቬት ሴክተሩ ነው ሰርቪስ እንደሚያቀርብ ሲታይ፣ ፓርትነር ሲታይ እየተሻውን ይወጣል ማለት ነው። የኢትዮጵያ የጤና ሚኒስቴር የሀገሪቱን የጤና ስርዓት በቴክኖሎጂ ለማዘመን እንደ ኤሮፓያን አቆጣጠር በሁለት ሺህ ሀያ አመተ ምህረት ጀምሮ የጤና ዲጂታል ኢኖቬሽን የትምህርት ማዕከልን ከፍቶ እየተንቀሳቀሰ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አመሰግናለሁ ኤደን። አድማጮች ስርጭታችንን ወደ ማገባደዱ እየተቃረብን ነው። ሌላ ፕሮግራም ማሳሰቢያ ያለን ለቅዳሜና እሁድ ለመዝናኛ ጊዜያችሁ የጋቢና ቪኦኤ ይህን ይዤ ጠብቃችኋለሁ ይላል። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቤና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ሀብታሙ ጋቢና ቪዮን አስተዋውቋል። አድማጮች አሁን በእርግጥ ወደ ምሽቱ ማጠናቀቂያ እየተቃረብን ነው። ታዲያ አንድ ለየት ያለ ዝግጅትም አለን። መጽሐፍ ደራሲውን፣ ይሄ እንግዲህ የሳምንቱ የእረፍት ቀናት መጀመሪያ እንደመሆኑ በዚያ ስሜት የተቀናበረ ነው። መጽሐፍ ደራሲው ዳን ሃርሊ ለአራት አስርት ዓመታት ያህል መንገድ ላይ ስለሚያገኛቸው የኒውዮርክ ከተማ ነዋሪዎች የ60 ሰኮንድ ርዝማኔ ያላቸው ታሪኮችን ሲጽፍ ኖሯል። ነገር ግን አላፊ አግዳሚውም በሥነ ጽሑፍ ችሎታው ከማስደነቅ ባለፈ፣ ሃርሊ እስከ መሸል የሚበቃ የሳይንስ ጸሐፊም ነው። አና ኔልሰን ሃርሊን በኒውዮርክ መንገዶች ላይ አግኝታው ግርማ ደገፋ ያገኘችውንና ያቀናበረችውን ግርማ ደገፋ እንዲህ ያቀርበዋል። ታሪኮን እንድጽፍልዎ ይፈልጋሉ? ዳን ሃርሊ ለ40 ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ። መጀመሪያ በቺካጎ በኋላም በኒውዮርክ ብዙ ሰው ይጎርፋል። ሩጫ ላይ ነው። ሐሳቡ ሌላ ጋ ነው፣ ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰብኩት። ቆምንበሩ እዚህ አሁን እዚ እናድርግ እንጫወት እንደማለት። ለሃርሊ የ60 መጽሐፍ የአጭር ጊዜ የሙክረት ዕድሜ ብቻ የሚኖረው መስሎት ነበር። እንደ ቀልድ የተጀመረው ነገር የህይወት ጥሪው ሆነ። በሚያዚያ ወር 1983 መተየቢያዊ ልዤ ሚችጋን ጎዳና ላይ ወጣሁ እና ይህንኑ እያደረኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደማፈርም እንደ መጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የስልሳ ሴኮንድ መጽሐፍ የምትል ማስታወቂያ ታከልኩ። ጌታው ታሪኮውን ልጻፍልዎ፣ እመቤት ታሪኮውን ልጻፍልዎ። ሁሉም እየዘጋኝ ያልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን እያረክ ነው? እኔ እነግርሃለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አረፍተ ነገሮችን ጻፍኩ። ከመተየቢያው ውስጥ አወጣሁት። በዚህን ጊዜ ወደ 20 የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ ሃምሳ ዶላር አገኘ። ያኔ ነው ያች ለቀልድ የተመደበች ተስያዝ በኋላ በእጅጉ ከዚያም በላይ መሆኗን የተረዳው የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ 500 ዶላር አስገኘለት። ስራውን ጣጥሎ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም። ለዚህም ሃርሊ ተጸጽቶ አያውቅም። አንዳንዴ እብድ ነኝ እላለሁ። አሁን እኮ 38 ዓመት ሆነኝ ይህንን ስሰራ ቢጫ ኮቴን ደርቤ ቢጫ ቢራቢሮ ከረባቴን አስራለሁ፣ ቢጫ ባርኔጣም አደርጋለሁ። ከዚያም የሆነ ከያኔ ነው መሰለኝ ይላሉ። ይገርማል፣ ምንድን ነው ይባባላሉ። የእሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል ስለ እሱ ወይም ስለ እሷ ዋነኛ የሚባል ነገር ለመንቀስ ከዚያም በፍጥነት መተየብ ይጀምራል። የሚጽፈው ለተደራች አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል ፒፖ። አንዳንድ ሰዎች ብቸኛ ናቸው ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለ ፍቺ፣ ስለ አእምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርድባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩኝ ይችላሉ። ፍርድ አልሰጥም። የሕይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ አራት ዓመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ እድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር! ቤት ገዛ። ነገር ግን ደስተኛ በመሆን ፈንታ ወደ አሻንጉሊትነት የተለወጠ ያህል እንደተሰማው ሃርሊ ይናገራል። ከኃላፊ አግዳሚው ጋር ማውራትን አዳዲስ ሰዎች ማግኘትን ናፈቀ ስ መንገድ ላይ ስሰራው የኔው ዓለም ነው፣ እኔ የፈጠርኩት ነው። እዚያ አንድ የሚያዳምጥና የሚጠባበቅ ሰው የመኖሩን ነገር ሰዎች የሚወዱት ይመስለኛል። ምክንያቱም ሃርሊ ማንኛውም ሰው ለመነገር የሚበቃ ታሪክ አለው ብሎ ያምናል። አድማጮች የተከታተላችሁት በቅርቡ የተቀላቀለን ባልደረባችን ግርማ ደገፋ አና ኔልሰን ያጠናቀረችውን የአንጋፋውን ደራሲ ዳን ሃርሊንን የስልሳ ሰከንዶች ታሪኮች የሚለውን የኒውዮርክ ጎዳና ላይ ጽሑፎች አስመልክቶ ያቀናበረውን ነበር። ግርማ ደገፋን የኢትዮጵያ ቴሌቪዥን ተመልካቾች ከራቅ ካሉ ዓመታት በፊት በስፋት የሚታውቁት ግርማ ደገፋ ዛሬ ባልደረባችን ነው። ግርማን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ያሰናዳው ዝግጅትም ለምሽቱ የያዝነው በዚሁ መጠናቀቁ ነው። በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ እስከ 4 ሰዓት የምናስተላልፈው ስርጭት የዛሬው እዚህ ላይ ያበቃል። ነገ ምሽት ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። አስተናጋጃችሁ አሉላ ከበደ፣ የቅንብሩ መሪ ኤልያስ አስማረ ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። በእኔም በኩል ሰላም፣ ደህና እደሩ። えっ